የወጣቶች ዓለም የጥንታዊ ስልጣኔ ባለቤት ከሆኑ የዓለም ሀገራት መካከል አንዱ የሆነች ኢትዮጵያ በበርካታ የጥበብ አውዶች ሌሎች ጋር የማይገኙ ልዩ ባህላዊና ጥንታዊ ስልቶች ይከወንባታል። ጥንታዊ የኢትዮጵያ የአሳሳል ስልት ዘመናት የተሻገረ ከሌላው ዓለም እጅግ በጣም የተለየ ሙሉ በሙሉ ተፈጥሯዊ ከሆኑ ቁሳቁሶችና ቀለሞች የሚዘጋጅ የተለየ ውበት ያለው የሀገሪቱ ሀብት ነው። ይህንኑ የኢትዮጵያ ጥንታዊ የአሳሳል ስልት አሁን አሁን ተዘውታሪነቱ እየቀነሰ ሰዓሊያንም ቢሆን ከባህላዊ ይልቅ ወደ ዘመናዊው ስልት እያደሉ በመምጣታቸው የሚፈለገውን ያክል ባይተዋወቅም አሁንም ቢሆን በሀገረኛው ስልት ልዩ የጥበብ ክህሎታቸው ለማንጸባረቅ የሚሞክሩ ጠበብት አልጠፉም። የዛሬው እንግዳችን ተወልደ ብርሃን ኪዳን ይባላል። ውልደቱና እድገቱ መቃለ ነው። ከልጅነቱ ጀምሮ ልዩ የስዕል ፍላጎትና ክህሎት እንደ ነበረው ይናገራል። በሂደትም ወደ ስዕል ስራ በመግባት በተለይም በኢትዮጵያ ጥንታዊ የአሳሳል ዘቤ የሚቀርቡ ስራዎች መስራት ጀመረ። ጠልሰም ተብሎ የሚታወቀው በአብዛኛው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱሳን ስዕላት የሚቀርብበት አሳሳል ስልት በኢትዮጵያ የተለያዩ አካባቢዎች እየተንቀሳቀሰ በማጥናት ዋነኛው ስራዎቹ የሚያቀርብበት ዜቤ አደረገው። በተወልደ ብርሃንና ጓደኞቹ የስዕል ስቱዲዮ ተገኝተን እንደተመለከትነው በርካታ ስዕሎቹ ጠልሰም ተብሎ በሚታወቀው ጥንታዊ የኢትዮጵያ አስተሳሰል ስልት የሚቀርቡ ናቸው። ለተወልደ ብርሃን በመጀመሪያ ያቀረብነው ጥያቄ ጠልሰም ምንድን ነው? ከሌላ ውስጥ በምን ይለያል? የሚል ነበር። ጠልሰም በሁለት ነው የምንመድበው። በስሙ ጠልሰም ራሱ አስዋበ፣ አስጌጠ የሚል ትርጓሜ እናገኛለን። ወደዚህ ወደ ትግራይ ራሱ ከመጣን ኃይል ያለው ስዕል ነው። መስመር ነው የምታስቀምጠው። አይኖች ላይ ያተኩራል። የሚፈለገውን አድራሻ አይነት ኮድ ላይ ያተኩራል። እነዚህ ሊቃውንት አባቶች ከሥነ ፍጥረት ጀምሮ የነበረ ነው ነው የሚሉት የመጀመሪያው ሰዓሊ ፈጣሪ ራሱ ሁኖ ከዛ ጊዜ ጀምሮ የመጣ የአሳሳል ቴክኒክ ነው ይላሉ። ከዛ አልፈ ደግሞ አይ በሁለተኛው ክፍለ ዘመን ጀምሮ በኢትዮጵያ ተለምዶ የነበረ ያሳሳል በተለይ በአክሱማውያን አካባቢ እጅግ በጣም ለብዙ ነገር ይጠቀሙበት ነበር ይላሉ። ከሌላው ለየት የሚያደርገው አንድ ነገሩ አሰራሩ ነው። ይሄ ቀለሙ በጥቁርና በቀይ ብቻ የሚሰራ ጠልሰም አለ። ሁሉም በብዙ ብርቅርቅ ቀለሞች አይሰራም። ለየት የሚያደርገው ዝም ብለህ ዘው ብለህ የምትገባው አይነት አሳሳል አይደለም። በተለምዶ ባህላዊ የኢትዮጵያ አሳሳል ዘዴ ተብሎ የሚታወቀው ጥንታዊው ስልት በአብዛኛው በአብያተ ክርስቲያን፣ ገዳማትና የድሮ አብያተ መንግስታት ተለጥፈው ለማስዋቢያነትና ስርዓተ ሃይማኖት መፈጸሚያነት ያገለግላሉ። በተጨማሪም ጠልሰም ከባህላዊ እምነቶችና አመለካከቶች ጋር ጥብ ቁርኝት እንዳለው ሰዓሊ ተወልደ ብርሃን ኪዳን አጫውቶናል። ኢትዮጵያና አርት የኢትዮጵያ ባህላዊ የምንለው ነው በተለምዶ እንጂ ያኔ ይሄ በዘመንበት የነበረ ዘመናዊ አሳሳል ነው። ልክ አሁን የቻይናዎቹ ጥንታዊ ስዕል አለ። አሁን እሱን ሞደርን አርት ይሉታል እነሱ፣ እኛ ደግሞ ባህላዊ ነው የምንለው። እና እኔ ባለስማማበትም ይሄ ባህላዊ ነው የሚባለው ለእኛ እንደውም ሞደርን ነበር፣ ዘመናዊ አሳሳል ነው ነው የምለው። እና ይሄ በጣም ጥንታዊ ነው። አሁን የብራና ጽሁፎች ላይ ከላይ እንደ ጌጥ ከጎን የሚሰሩ ከታችም የሚሰሩ ሀረጋት አሉ። የየራሳቸው ትርጉም ይዘው ገድላት ላይ ብዙ የቤተ ክርስቲያን የቅዱሳት መጻሕፍት ላይ የሚሰሩ ጥበቦች ናቸው። ጠልሰም ጋር ስንመጣ ደግሞ ጠልሰም ትንሽ ለየት የሚያደርገው ከነዚህ ባህላዊ ብለን የጠራ ናቸው በጣም ይቀድማል። ዘመኑም ይቀድምና ትንሽ ከአስማት ጋር ምናምን የተያያዘ ሆኖ ታገኘዋለ። ይሄ ኃይል አለው፣ ሰዎችን ያድናል፣ ከአጋንንት ጋር ያፋታል። ይሄ ለራስ ምታት፣ ለመርዘን፣ ለሆድ ቁርጠት፣ ለእርጉዝ፣ ለብዙ ብዙ ለመናፈስት መከላከያ ምናምን እያተባለ ስታየው፣ ግን በጣም ቆንጆ ዲቴይል፣ በቃ ልቅም ተብሎ የተሰራ ብዙ ቀለም ውህደት ያለው ሆኖ ታገኘዋለህ። በጣም ውብ ሆኖ ታገኘዋለህ። ስራው ግን ኃይሉ ግን ይህ የጠቀስኩልህ አይነት ኃይል ያለው አይነት አሳሳል ነው። በአሁኑ ወቅት ጠልሰምን ጨምሮ በአጠቃላይ ሁሉም በኢትዮጵያ ጥንታዊ የአሳሳል ስልት የሚቀርቡ የስዕል ስራዎች በውጭ ሀገራት ቱሪስቶች በስፋት ይፈለጋሉ። ይሁን እንጂ ከነባሮቹ ስራዎች ውጭ የስዕል ስራው በስፋት እየቀረበ እንዳልሆነ ይነገራል። ጠልሰም የምናገኘው ጣና ቂርቆስ ገዳሞች ላይ አሉ። የተወሰኑ መጽሀፍት ዋልድባም እንዲሁ አለ። እንደውም ዋልድባም ዛሬ የልብስ ፋሽን የምንለው አይነት የያዘም መጽሀፍቶች አሉ እስከ ጠልሰው ምን ይዘ ደብረ ዳሞም አሉ። ይሄ መስኮቶቹ ላይ ግድግዳዎች ላይ እናያለን። ጠልሰም ይገኛል በየቤተ ክርስቲያኖች። ይሄ ጥንታውያን ታገኛለ። አንዳንድ ኮርነሮች ላይ ሰርተዋቸው ምናምን አቡነ የማታ ገዳም ላይም ይሄ መስኮቶች እናገኛለን እና የተወሰኑ ቦታዎች የተሰሩ እናገኛለን። አሁን ግን በብዛት እየተመረተ አናገኝም። አሁን ማይረቁመት ቁመት የሚባለው በሰው ቁመት ልክ የሚሰራውን የብራና መድኃኒት፣ አሁን ወደ ከተማ ወረድ ብለህ ይሄ የሚሰሩትን መርጌታዎች ካየ ጠልሶሙን አይደፍሩትም፣ አይሰሩትም። ይሄ ጽሁፉን ብቻ ድጋሙን ብቻ ይጻፍና ጠልሶሙ በተዘረከረቀ ሁኔታ ተሰርቶ ታገኘዋለ። ይሄ ይሄ ነው እንጂ አሉ የተወሰኑ ገዳሞች ላይ ይገኛል። በተወልደና ሌሎች ሰዓሊያን የተቋቋመው እሰኒ አርት ስቱዲዮ በመቀለ ከሚገኙ ጥቂት የስዕል ማዕከላት መካከል አንዱ ነው። በእሰኒ አርት ስቱዲዮ በርካታ በባህላዊ ስልት የሚቀርቡ ስዕሎችን ጨምሮ ሌሎች ስራዎች በተወልደ ብርሃንና ሌሎች ወጣት ሰዓሊያን ይቀርባሉ። ሰዓሊ ሰለሞን ገብሩ ስለ ስራዎቻቸው ይናገራል። በ2008 የተመሰረተው በአራት ሳሊያን በዚህ ሶስት ዓመት ውስጥ ኦልሞስት እኛን ሬዚስት የሚያደርግ ነገር ነው። ለራሳችን እየሰራን ያለ ነው። ያው የራሳችን የምንላቸውን ስራዎችን እየሰራ ነው። ኤግዚቢሽን ኦልሞስት ከአንድም ሁለቴም አቅርበናል። መቀለ ውስጥም ከመቀሌ ውጭም፣ በይበልጥ ግን ኦልሞስት እኛ ስቱዲዮ ውስጥ ኮንቨርሴሽን በማዘጋጀት ሳሊያን ወደዚህ በመምጣት ስለ ስዕል ፍልስፍና ቀጣይ መቀለ ውስጥ ስላሉ ለሚፈጠሩ የስዕል ሁኔታዎችና ሂደቶች ኮንቨርዜሽን ማቅን አዘጋጃለን። እንዴት መሄድ እንዳለብን የሚሉ ነገሮችን ከተለያዩ ቦታዎችም እየመጡ ስቱዲዮችን ይጎበኙ አሉ። ኦልሞስት የምናስተምራቸውም ተማሪዎችም አሉ። ሌላው ሰዓሊ የማን ወርቅ በበኩሉ ስዕል የማየት የመግዛትና የማድነቅ ባህሉ ብዙም ባልሆነበት ከተማ በጥንታዊ ስልቶች የሚቀርቡ ስዕሎች እያቀረቡ ባህላዊ ስልቱ እንዳይረሳ እየጣሩ መሆኑ ይገልጻል። ከዚህ በተጨማሪ የተለያዩ የአሳሳል ዘይቤዎች የሰኒ አርት ስቱዲዮ መለያ መሆናቸው አውግቶናል። አራት እንደመሆናችን መጠን የተለያየ አይነት ስታይል አለን። ይኔ ራሴ ስታይል አለኝ። ሰለሞንም እንደዛ ተወልድም የተለያየ አይነት ተወልደ በትራዲሽናል አርት ሆኖ እንዲጠልሰ ነው የሚሰራው። ሌላኛው ጓደኛችን ደግሞ ብርሃነ መስቀል ኮላጅም ይሰራል፣ ድሮይንግ ይሰራል፣ ፔንቲንግ ይሰራል። ግን እንደዚያ መሆኑ በስታይል እንለያያለን። በዚህ ነው አንድ እንዲሁ ለስቱዲዮቸው አንድ ግብአት የሆነው የቴክኒክ መለያየት ነው። የጠልሰም ሰዓሊው ተወልደ ብርሃን ኪዳን እንደሚለው በኢትዮጵያ ጥንታዊ የአሳሳል ዘዴ ለሚቀርቡ ስሎች የሚሰጠው ትኩረት አነስተኛ በመሆኑ የአሳሳል ስልቱ እየተዘነጋ መምጣቱ ይገልጻል። አዎ ሰዓሊዎች አሉ የተወሰኑ በጣም ጥቂት ከአስር በታች የሚሆኑ ሰዓሊዎች አሉ በመላ ኢትዮጵያ አሁን ላይ ግን በመንግስትም ደረጃ ወይም በምንም ልዩ ትኩረት ተሰጥቶት እየተሰራ አይደለም። እንደውም አሁን በጣም ኢትዮጵያን ያዘነብል ነው። በዚህ በሞደርን አርት ላይ ነን። ይህ አውሮፓውያን የሰሩትን ደግመን እየሰራን ለመቶ አመታት የሰሩትን አሁን እኛ እንደገና እየሰራን ያለን ቴክኒክ ነው የሆነ በራሱ ተች ቢለይም እዛ ላይ ነን ያለ ነው እንጂ ይሄ ባህላዊው ስዕል ይሄ ጥንታዊው ስዕል ላይ ብዙ ትኩረት የለም። አሁን ትንንሽ ይሄ ከውጭ የመጡ በተለይ ጀርመኖች እና ጣሊያኖቹን በደንብ ያውቁታል። ይሄ ስዕል በደንብ ከኛ በተሻለ መልኩ እነሱ ያውቁታል እንጂ አሁን በዚህ ሰዓት ላይ ያው ብዙ እንትን የለም። የሚያውቀውም ብዙም የለም። በድሮዎቹ ነገስታት ይሄ ብረት፣ ወርቅ፣ ብር የሚያቀልጡ እነሱ ራሱ የጠልሰም እውቀት ነበራቸው። ወይም ደግሞ የጠልሰም እውቀት የነበራቸው መርጌታዎቹ እና መምሮቹ ራሱ የዚህ አይነት ጥበብ ነበራቸው። ይሄ ቅጠል በጣሽ ምንድን ቡዳ እየተባለ ስም መሰጠት ተጀመረ። እነዚህ ቡዳዎች ናቸው፣ ከመናፍስት ጋር ይገናኛሉ ምናምን በመባባል ከህብረተሰቡ ጋር እጅግ በጣም ተገልለዋል። ኢቨን መጋባት እስከ ለመድረስ እና ይሄ ራሱ ትልቅ ተጽዕኖ አለው ብዬ አስባለሁ። ወርቅ የሚያቀልጥ ሰው እንግዲህ ቡዳ ነው ምናምን ነው ተባለ። ጠልሶሙም እንደዛ ይሄ የካጋንት ጋር የሚገናኝ ሰው ነው ሰው አይደለም ምናምን እየተባለ ለሊት ለሊት ይቀየራል አይነት ስም ተሰጥቶታል እንጂ ሌላ ምንም አይደለም፣ ሰአሊ ነው እና ይሄ ይሄ ይመስለኛል፣ ቁጥሩም የገደለው እነ ሰአሊት ወልደ ብርሃንና ጓደኞቹ በቀጣይነት በመቀለና ሌሎች የኢትዮጵያ ከተሞች ጥንታዊ ስልቱን የሚያስተዋወቁ ኤግዚቢሽኖች ለማዘጋጀት እቅድ አላቸው። ለእቅዶቻቸው ስኬትን እንመኛለን። ለዛሬ የነበረን መሰናዶ ይህንኑን ይመስላል። ሰላም።